የዲደብልዩ ዜና በመጀመሪያም ዋና ዋና ዜና የኬንያው ፕሬዝዳንት ውህሩ ኬንያታ አዲስ አበባ ገቡ። ፕሬዝዳንቱ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ ጠቅላይ ሚኒስትር አብይ አህመድ ተቀብለዋቸዋል። የአፍሪካ ህብረት ልዩ ልዑክ ኦሊሴጉን ኦባ ሳንጆ የኢትዮጵያን ግጭት በሰላማዊ መንገድ ለመፍታት የጋራ መግባባት ሊፈጠር ይችላል የሚል ተስፋ እንዳላቸው ገለጹ። የሁሉም ወገኖች አመራሮች ወታደራዊ ጥቃት እንዲያቆሙ የጠየቁት ኦባ ሳንጆ ይህ ውጊያ በገጠሙ ኃይሎች መካከል የሚደረግ ውይይት ወደፊት እንዲራመድ እድል ይሰጣል ብለዋል። አልበልዚያ ውይይት በተባባሰው ወታደራዊ ግጭት ውስጥ ሊካሄድ እንደማይችል ኦባ ሳንጆ ገልጸዋል። በአፍሪካ ህብረት ጥላ ስር ወደ ሶማሊያ የዘመቱ የአምስት የዩጋንዳ ወታደሮች ሰባት ሰላማዊ ሰዎችን በመግደል ጥፋተኛ ተባሉ። የአልጀዚራ ቴሌቪዥን ጣቢያ የሱዳን ቢሮ ኃላፊ ትናንት ስድስት ሰዎች ከተገደሉበት የተቃውሞ ሰልፍ በኋላ ታሰሩ። የጀርመን ሶስት ግዛቶች የጤና ሚኒስትሮች መንግስት ለመመስረት በድርድር ላይ የሚገኙ የፖለቲካ ፓርቲዎች እየጨመረ የመጣውን የኮቪድ-19 ወረርሽኝ ለመቆጣጠር የግዛቶችን ጥብቅ እርምጃዎች ተግባራዊ የማድረግ ስልጣን እንዲያራዝሙ ጠየቁ። ዜናው በዝርዝር። የኬንያው ፕሬዚዳንት ኡሁሩ ኬንያታ አዲስ አበባ ገቡ። ፕሬዚዳንቱ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ ጠቅላይ ሚኒስትር አብይ አህመድ ተቀብለዋቸዋል። ጠቅላይ ሚኒስትሩ በተረጋገጠ የትዊተር ገጻቸው ባጋሯቸው ፎቶግራፎች የኢትዮጵያ ፕሬዚደንት ሳህለ ወርቅ ዘውዴ ከኬንያ አቻቸው መገናኘታቸውን አሳይተዋል። የአሜሪካ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን በመጪው ሰኞ ወደ ኬንያ ያቀናሉ ተብሎ ይጠበቃል። ውጭ ጉዳይ ሚኒስትሩ ከኬንያው ፕሬዚዳንት ጋር በኢትዮጵያ ሶማሊያና ሱዳን ጉዳዮች ላይ እንደሚነጋገሩ መስሪያ ቤታቸው ባለፈ አርባ አስታውቆ ነበር። እሁሩ ወደ ወደ አዲስ አበባ ያቀኑበት ምክንያት በኢትዮጵያም ሆነ በኬንያ መንግስታት አልተገለጸም። የኬንያው ፕሬዚዳንት ባለፈው ጥቅምት 24 ቀን በኢትዮጵያ ውጊያ እንዲቆም የሚጠይቅ መግለጫ አውጥተው ነበር። ኬንያታ በመግለጫቸው ተፋላሚ ኃይሎች የጦር መሳሪያዎቻቸውን አውርደው ውጊያ በማቆም እንዲነጋገሩና ለዘላቂ ሰላም መንገድ እንዲያፈላልጉ ጥሪ አቅርበዋል። የአፍሪካ ህብረት ልዩ ልኡክ ኦሊሴ ጉኖባሳንጆ የኢትዮጵያን ግጭት በሰላማዊ መንገድ ለመፍታት የጋራ መግባባት ሊፈጠር ይችላል የሚል ተስፋ እንዳላቸው ገለጹ። ልዩ ልኡኩ ትናንት ቅዳሜ ባወጡትና የአፍሪካ ህብረት ዛሬ በድረ ገጹ ባሰራጨው መግለጫቸው በሁሉም ወገን ያነጋግሯቸው በኢትዮጵያ ሰላም፣ ደህንነትና መረጋጋት እንዲሰፍን ምኞታቸውን ገልጸዋል ብለዋል። ይሁንና አንድ ዓመት ለዘለቀው ግጭት እንዴት መፍትሄ ይበጅ በሚለው ረገድ ልዩነት መኖሩን የቀድሞው የናይጄሪያ ፕሬዚዳንት ኦሊሴጉን ኦባሳንጆ ጠቁመዋል። ጦርነት የፖለቲካ ውድቀት ውጤት መሆኑን የገለጹት ኦባሳንጆ ውይይት ብቸኛው አስተማማኝና ዘላቂ መንገድ ነው፣ ለግጭቱ ወታደራዊ መፍትሄ የለም፣ በውጊያው ድማ የሚገኝ አሸናፊነት ለኢትዮጵያ ፖለቲካዊ መረጋጋት ዋስትና አይሆንም የሚል ማሳሰቢያ ሰጥተዋል። የሁሉም ወገኖች አመራሮች ወታደራዊ ጥቃት እንዲያቆሙ የጠየቁት ኦባሳንጆ ይህ ውጊያ በገጠሙ ኃይሎች መካከል የሚደረግ ውይይት ወደፊት እንዲራመድ እድል ይሰጣል ብለዋል። አልበለዚያ ውይይት በተባባሰ ወታደራዊ ግጭት ውስጥ ሊካሄድ እንደማይችል ኦባሳንጆ ገልጸዋል። የቀድሞው የናይጄሪያ የጦር ጄኔራል ፕሬዝዳንትና እውቅ ፖለቲከኛ በአፍሪካ ቀንድ የአፍሪካ ሕብረት ኮሚሽን ሊቀመንበር የሙሳ ፋኪ ሐማት ልዩ መልእክተኛ ሆነው የተሾሙት ባለፈው ነሐሴ ነበር። ልዩ መልእክተኛው ባለፈው ሳምንት ከኢትዮጵያ ፕሬዚዳንት ሳህለ ወርቅ ዘውዴ፣ ከጠቅላይ ሚኒስትር አብይ አህመድ ጋር ተገናኝተው ተወያይተዋል። ወደ ትግራይ ክልል ተጉዘው ከህወሓት ሊቀመንበር ደብረ ጽዮን ገብረ ሚካኤል ጭምር ተነጋግረዋል። ኦባሳንጆ ትናንት ባወጡት መግለጫ ከአማራና ከኦሮሚያ ክልሎች መሪዎች ጋር አበረታች ውይይቶች ማድረጋቸውን ወደ ኢትዮጵያ ሲመለሱ ከአፋር ክልል መሪዎች ጋር ለመገናኘት ቀጠሮ መያዛቸውን ገልጸዋል። ልዩ ልዑኩ በመግለጫቸው እንደጠቆሙት ከኢትዮጵያ የክልል መስተዳድሮች በተጨማሪ በጉዳዩ ላይ ከኬንያ፣ ከዩጋንዳ፣ ከጅቡቲ፣ ከደቡብ ሱዳን፣ ከሶማሊያ ፕሬዝደንቶችና እና ከሱዳን አመራር ጋር ውይይት አድርገዋል። የአፍሪካ መሪዎችና ዓለም አቀፉ ማህበረሰብ የማሸማገል ጥረታቸውን እንዲደግፍ ጥያቄ ባቀረቡበት መግለጫቸው ኦሊሴ ጉነባሳንጆ እነዚሁ አካላት በማወቅም ሆነ ባለማወቅ ግጭቱን ከሚያባብሱ ድርጊቶች ወይም ንግግሮች እንዲቆጠቡ አሳስበዋል። በአፍሪካ ህብረት ጥላ ስር ወደ ሶማሊያ የዘመቱ አምስት የዩጋንዳ ወታደሮች ሰባት ሰላማዊ ሰዎችን በመግደል ጥፋተኛ ተባሉ። በሶማሊያ የአፍሪካ ህብረት የሰላም ማስከበር ተልዕኮ ወይም አሚሶም ጥፋተኛ ከተባሉ ወታደሮች መካከል ሁለቱ በሞት እንዲቀጡ የቀሩት ሶስት ደግሞ የ39 ዓመታት እስራት እንደተበየነባቸው አስታውቋል። ከጥቅምት 23 እስከ ህዳር 3 ቀን ጉዳዩን የተመለከተው ወታደራዊ ፍርድ ቤት አምስቱን የዩጋንዳ ወታደሮች ጥፋተኛ እንዳለ አሚሶም ትናንት ቅዳሜ ማምሻውን ባወጣው መግለጫ አትቷል። የዩጋንዳ ወታደሮች ሰላማዊ ሰዎች ገደሉ የተባለው በሶማሊያዋ ጎለወይን ከተማ ባለፈው ነሐሴ ወር ነበር። ጥፋተኛ የተባሉት ወታደሮች ፍርዳቸውን ለመፈጸም ወደ ዩጋንዳ እንደሚመለሱ የፈረንሳይ ዜና አገልግሎት ዘግቧል። አሚሶም አልሸባብን ለመዋጋት በሶማሊያ ሃያ ሺህ ገደማ ወታደሮች አዝምቷል። በሶማሊያ የዘመቱ የዩጋንዳ ወታደሮች በህገ ወጥ ተግባራት ተሰማርተዋል የሚል ክስ ሲቀርብባቸው ይህ የመጀመሪያቸው አይደለም። የሰብአዊ መብት ተሟጋቾች የዩጋንዳ ወታደሮች ወሲባዊ ጥቃትና የሰላማዊ ሰዎች ግድያ ፈጽመዋል የሚል ክስ በተደጋጋሚ ሲያቀርቡ ቆይተዋል። ይሁንና ብዙውን ጊዜ አሚሶም በክሶቹ ላይ ካደረጋቸው ምርመራዎች በኋላ ተከሳሽ ወታደሮች በነጻ ይሰናበታሉ። ከአምስት ዓመታት በፊት የዩጋንዳ ወታደሮች ለሰላማዊ ዜጎች የታቀደ ነዳጅ ዘይት በመሸጥ ተከሰው ጥፋተኛ ተብለው ነበር። በሶማሊያ የዘመቱ የኬንያ ወታደሮችም በአገሪቱ ደቡባዊ ክፍል በሚካሄደው ሕገወጥ የከሰል ንግድ ትርፍ በማጋበስ ይወነጅላሉ። ይህ ዶይቸ ቨለ ነው። የአልጀዚራ ቴሌቪዥን ጣቢያ የሱዳን ቢሮ ኃላፊ ትናንት ስድስት ሰዎች ከተገደሉበት የተቃውሞ ሰልፍ በኋላ ታሰሩ። የሱዳን ጦር በጠቅላይ ሚኒስትር አብደላ ሃምዶክ መንግስት ላይ ከሶስት ሳምንታት በፊት ካካሄደው መፈንቅለ መንግስት በኋላ ትናንት ቅዳሜ የጸጥታ ኃይሎች በተቃዋሚዎች ላይ የወሰዱት እርምጃ የከፋ መሆኑን የፈረንሳይ ዜና አገልግሎት ዘግቧል። መቀመጫውን በኳታር ያደረገው አልጀዚራ ቴሌቪዥን ጣቢያ ዛሬ እሁድ በትዊተር ባሰራጨው መግለጫ የሱዳን ቢሮ ኃላፊው የአልሙሳላሚ አልቃባሺ መኖሪያ ቤት በጸጥታ ኃይሎች መበርበሩን ይፋ አድርጓል። የቴሌቪዥን ጣቢያው አልቃባሺ መታሰራቸውን ቢገልጽም ተጨማሪ ማብራሪያ ግን አላቀረበም። አልጀዚራ የሱዳን ጦር ባካሄደው መፈንቅለ መንግስት ላይ ለተቀሰቀሰው ተቃውሞ ሰፊ ሽፋን የሚሰጥ የቴሌቪዥን ጣቢያ ሲሆን ባለፈው ሳምንት ከሉቴናንት ጀነራል አብዱልፋታህ አልቡርሃን ጋር የተደረገ ቃለ ምልልስ አስተላልፎ ነበር። የሱዳን ሉዓላዊ የሽግግር ምክር ቤትን በፕሬዝዳንትነት የሚመሩት የጦር መኮንኑ የአገሪቱን ብሔራዊ የቴሌቪዥን ጣቢያና የሱዳን ዜና አገልግሎት ኃላፊዎችን አባረዋል። ትናንት ከተካሄደውና በትንሹ ስድስት ሰዎች ከተገደሉበት ተቃውሞ በፊት የተባበሩት መንግስታት ድርጅት የጸጥታ አስከባሪዎች የኃይል እርምጃ ከመውሰድ እንዲታቀቡ ጥሪ አቅርቦ ነበር። አልቡርሃንና በሉዓላዊ የሽግግር ምክር ቤቱ ምክትላቸው የሆኑት መሐመድ ሐምዳን ዳጋሎ ከመሩት መፈንቅለ መንግስት ወዲህ ሀያ አንድ ሰዎች በጸጥታ አስከባሪዎች እንደተገደሉ ገለልተኛ የሆነው የሱዳን የሕክምና ዶክተሮች ማህበር አስታውቋል። የጀርመን ሶስት ግዛቶች የጤና ሚኒስትሮች መንግስት ለመመስረት በድርድር ላይ የሚገኙ የፖለቲካ ፓርቲዎች እየጨመረ የመጣውን የኮቪድ-19 ወረርሽኝ ለመቆጣጠር የግዛቶችን ጥብቅ እርምጃ ተግባራዊ የማድረግ ስልጣን እንዲያራዝሙ ጠየቁ። በጀርመን ከ100,000 ሰዎች በኮቪድ የተያዙ ቁጥር ወደ 277.4 ከፍ ማለቱን የሮበርት ኮህ ኢንስቲትዩት መረጃ ያሳያል። በአንዳንድ ግዛቶች ቁጥሩ እስከ 500 ደርሷል። ትልቁ የጀርመን የህክምና ዶክተሮች ማህበር ኃላፊ ጫና የበዛባቸው የጽኑ ህሙማን ክፍሎች በመጪዎቹ ሳምንታት አልጋ ፍለጋ በሽተኞችን ከአንዱ ግዛት ወደ ሌላው ማዘዋወር ሊኖርባቸው እንደሚችል አስጠንቅቀዋል። የጀርመን ፌዴራል መንግስትና የአስራ ስድስቱ ግዛቶች መሪዎች ወረርሽኙን ለመቆጣጠር ገቢራዊ መደረግ ስለሚኖርባቸው አዳዲስ እርምጃዎች በሚቀጥለው ሳምንት እንደሚወያዩ ሬውተርስ ዘግቧል። መንግስት ለመመስረት ድርድር ላይ የሚገኙት ሶስት ፓርቲዎች ግን ወረርሽኙ ሲቀሰቀስ የተደነገገው የአስቸኳይ ጊዜ አዋጅ እንደታቀደው በመጪው ህዳር 16 ቀን እንዲያበቃ ተስማምተዋል። ይሁንና የባደን ቩርተንበርግ፣ የሄሰንና የብራንደንቡርግ የጤና ሚኒስትሮች ተግባራዊ ለማድረግ የአስቸኳይ ጊዜ አዋጅ የሚያስፈልጋቸው ሰዓትን ላፊ መደንገግ፣ እንቅስቃሴ መከልከል ወይም ትምህርት ቤቶችን መዝጋትን የመሳሰሉ እርምጃዎች የመውሰድ አማራጭ ግዛቶች ሊኖራቸው እንደሚገባ ሞግተዋል። ይህ ዶይቸ ቬለ ነው። ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ የኬንያው ፕሬዚዳንት ኡሁሩ ኬንያታ ዛሬ እሁድ አዲስ አበባ ገቡ። የአፍሪካ ህብረት ልዩሉ ኦሉሴጉን ኦባሳንጆ የኢትዮጵያን ግጭት በሰላማዊ መንገድ ለመፍታት የጋራ መግባባት ሊፈጠር ይችላል የሚል ተስፋ እንዳላቸው ገለጹ። በአፍሪካ ህብረት ጥላ ስር ወደ ሶማሊያ የዘመቱ አምስት የዩጋንዳ ወታደሮች ሰባት ሰላማዊ ሰዎችን በመግደል ጥፋተኛ ተባሉ። ዜናው በዚሁ አበቃ። ጤና ይስጥልኝ።